መንበረ ጴጥሮስ የተሰኘ የኦሮሚያ ሲኖዶስ ማቋቋማቸውን ተከትሎ በኦሮሚያ ክልል ሸገር ከተማ አስተዳደር በእስር ላይ የሚገኙት 11 የሃይማኖት አባቶችና መዘምራን ዛሬ ረቡዕ ለሁለተኛ ጊዜ ፍርድ ቤት ቀርበዋል። ጠበቃቸው አቶ ዮሐንስ ጌታሁን ለአሜሪካ ድምፅ እንደገለጹት ፍርድ ቤቱ ፖሊስ ላቀረበው የተጨማሪ ምርመራ ጥያቄ አምስት ቀናት በመፍቀድ ለየካቲት አምስት ቀን 2016 ዓ ም ተለዋጭ ቀጠሮ ሰጥቷል። ፀሐይ ዳምጠው ዝርዝሩን ይዛለች። መንበረ ጴጥሮስ የተሰኘ የኦሮሚያ ሲኖዶስ እንዳቋቋሙ መግለጫ መስጠታቸውን ተከትሎ በኦሮሚያ ክልል ሸገር ከተማ አስተዳደር በእስር ላይ የሚገኙ አስራ አንድ የኦርቶዶክስ ተዋሕዶ ቤተ ክርስቲያን የሃይማኖት አባቶችና የምስረታው አስተባባሪዎች ዛሬ ረቡዕ ለሁለተኛ ጊዜ ፍርድ ቤት ቀርበዋል። ታሳሪዎቹ በሸገር ከተማ አስተዳደር የመልካኖኖ የመጀመሪያ ደረጃ ፍርድ ቤት እንደቀረቡ ጠበቃቸው አቶ ዮሐንስ ጌታሁን ለአሜሪካ ድምፅ ገልጸዋል። ሶስቱም ብፁዓን አባቶች ና ች መዘምራን አንዲት እናት መኖክሴም አሉ ለችሎት ቀረብነ ፍርድ ቤቱ እስከ ዛሬ ድረስ በተሰጠ ጊዜ ቀጠሮ ውስጥ የሰራውን ለችሎት አስረዳ የሚል ጥያቄ ቀረበለት ለፖሊስ ፖሊስ ደግሞ ይህንን ጉዳይ የሚያጣራ አካል ከአቃቤ ህግና ከፖሊስ ተዋቅሮ በሸገር ከተማ ላይ የተዋቀረ ስለሆነ ይህንን ለማጣራት ጊዜ ቀጠሮ ውስጥ ምንም ለመስራት አልቻልኩም አሁንም ተለዋጭ ቀጠሮ ይሰጠኝና የተዋቀረው ኮሚቴ ይህን ጉዳይ አጣርቶ ለችሎት እንዲቀርብ ይደረግ የሚል ነገር ነው ያነሳው ምንም የምርመራ መዝገብ የሰነድም ሆነ የሰው ማስረጃ አላጠናከርኩም። ምንም የስራዎት ነገር የለም ካለ ጊዜ ቀጠሮ መዝገቡ ተዘግቶ በነጻ ልንሰናበት ይገባል የሚል ጥያቄን ያቀረብ ነው። ፍርድ ቤቱ ይህንን ጉዳይ ከግራ ቀኝ ከሰማ በኋላ ወንጀለኛ መቅጫ ህግ ስነስርዓት ሐምሳ ዘጠኝ ውስጥ ቁጥር ሁለት መሰረት አጭር ተለዋጭ ቀጠሮ ሰጥቶ የካቲት አምስት ከቀኑ ስምንት ሰዓት እንዲሆን ተመዝግቦ በዚህ የተለያየ ነው። ፖሊስ የታሳሪዎቹን ጉዳይ ከአቃቢ ህግ ጋር እየመረመረ እንደሆነ ገልጸው ተጨማሪ ቀናትን እንደጠየቀ የጠቀሱት ጠበቃው ፍርድ ቤቱም ለፖሊስ ምርመራ አምስት ተጨማሪ ቀናትን እንደፈቀደ ተናግረዋል። የሃይማኖት አባቶቹ ባለፈው ወር መገባደጃ ላይ መንበረ ጴጥሮስ ብለው የሰየሙትና የኦሮሚያ ኦርቶዶክስ ቤተ ክርስቲያን ከፍተኛ የአስተዳደር እርከን እንደሚሆን የገለጹትን አካል ማቋቋማቸውን ይፋ ባደረጉት በሰዓታት ውስጥ እንደታሰሩ ጠበቃቸውና የእንቅስቃሴው አስተባባሪዎች ቀደም ሲል ለአሜሪካ ድምጽ ተናግረዋል። መንበረ ጴጥሮስ በሚል በተጠቀሱት የሃይማኖት አባቶች ይፋ የተ ያደረገውን እንቅስቃሴ አስመልክቶ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ እስካሁን የተሰጠ መግለጫም ይሁን ይፋዊ አስተያየት የለም። ይሁንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በተለያዩ ጊዜያት ባወጣችው መግለጫዎች አንድ መንበር፣ አንድ ሲኖዶስና አንድ ፓትርያርክ የሚለው የቤተክርስቲያኑ ክርስቲያኑ አስተምሮና ቀኖና ተፈጻሚ ሊሆን እንደሚገባ በአጽንኦት አሳስበዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ